የአሜሪካ ድምፅ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 15 2014 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ገናን ነገ ለምታከብሩ እንኳን ለዋዜማው አደረሳችሁ። ሜሪ ክሪስመስ። የህወሀት መሪዎች ወደ ትግራይ የተመለስነው ተሸንፈን ሳይሆን ለሰላም እድል ለመስጠት ነው ቢሉም የኢትዮጵያ መንግሥት ባለሥልጣናት ግን ይህንን የሐሰት ያሉትን መግለጫ እንደ እውነት ይዘው ያስተጋባሉ የሚሏቸውንም እየወቀሱ ነው። ይህንን የሁልና ዘመቻ ስኬቱን አጣመው ትክክለኛ ያልሆነ ነገር በዓለም አቀፍ ዙሪያ የሚያሰራችሁ ትላልቅ ሚዲያዎች ይታያሉ። እነዚህ ሚዲያዎች በኢትዮጵያ ጉዳይ አሁንም መዋሸት፣ ታሪክ አጣመው ማቅረብ የመሳሰሉ ነገሮችን ቀጥለውበታል። በጣም የሚያሳዝን ነው። የተሸነፈን ኃይል እንዳሸነፈ ወይም ለሰላም ብሎ ከዚህ እንደሸሸ አድርገው የማቅረብ እና የመሳሰሉት ቅጥፈቶች በስፋት እየተስተዋሉ ነው ያሉት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ባህር ዳር ላይ ከተናገሩት የተወሰደ ነው የሰማችሁት ይህንንና ሌሎችም ዘገባዎችን በመጽሔት ይዘናል። ዝግጅቶቻችንን ዌብሳይታችን ላይና በፌስቡክ ላይቭ በቀጥታ ማዳመጥ ትችላላችሁ። ፕሮዲውሰሩ ኤልያስ አስማረ፣ የዌብና ማኅበራዊ መገናኛዎች ፕሮዲውሰራችን አበባየው ገበያው ናቸው። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የአየር ንብረት ለውጥ ውጤቶችን ለመጋፈጥ የሚያግዝ የምርምር ማዕከል ሶማሊያ ውስጥ ከፈተ። ባለፈው አመት ደርሶ የነበረ እጅግ የከፉ የተባሉ የድርቅና የጎርፍ አደጋዎች ግማሽ ሚሊዮን የሚሆኑ ሰዎችን ያፈናቀሉ ሲሆን በዚህ አመትም ከአገሪቱ ህዝብ ግማሽ ያህሉ አፋጣኝ ሰብአዊ ድጋፍ እንደሚያስፈልገው ተገልጿል። ሙሐመድ ካህዬ ከሞቃዲሾ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች። በሶማሊያ ዋና ከተማ የተከፈተው አዲሱ ማዕከል በአፍሪካ ቀንድ ያለውን የአየር ንብረት ለውጥን በተመለከተ መረጃ በማሰባሰብ እና በመተንተን ምርምር በማድረግ አዳዲስና የአየር ንብረት ለውጥን ለመቋቋም የሚረዱ መረጃዎችን ያቀርባል። ፎርማጆ በመባል የሚጠሩት የሶማሊያው ፕሬዚዳንት መሐመድ አብዱላሂ መሐመድ ትላንት ሐሙስ ዕለት በተካሄደው ስነ ስርዓት አዲሱን ማዕከል መርቀው የከፈቱ ሲሆን ማዕከሉ ሶማሊያ የአየር ንብረት ለውጥን እንድትዋጋ ቁልፍ የሆነ ሚና ይጫወታል ብለዋል። ማዕከሉ ቀጠናው የአየር ንብረት ለውጥ እንዲቋቋምና የተሰባሰበ መረጃን በሳይንሳዊ እውቀት ተጠቅሞ ዘላቂ የሆነ የአካባቢ ለውጥን ማስመዝገቡ ላይ አተኩሮ ይሰራል። ስልታዊ በሆነ ቅድም የማዕከሉን ቦታ የመረጥን ሲሆን ይህም ያለንን ነገር ለመለዋወጥ ይረዳናል። በቅርብ ዓመታትም ሶማሊያ በአየር ንብረት ለውጥ ምክንያት ከፍተኛ የሆነ ድርቅና ርሃብ ተጋርጦባታል። የምስራቅ አፍሪካ የበይነ መንግስታዊ ባለስልጣን ኢጋድ ዋና ጸሐፊ አቶ ወርቅነህ ገበየው እርሃብ የቀጠናውን ምጣኔ ሀብታዊ እንቅስቃሴዎች በእጅጉ ጎድቷል ይላሉ። እጅግ የከፋው የአየር ጸባይ በቀጠናው የግብርናና የቀንድ ከብት ሀብት ላይ ሰፊ የሆነ ተጽዕኖ አለው። የኢጋድ ቀጠና 520 ሚሊዮን ከብቶች አሉበት። እያንዳንዳችን በነፍስ ወከፍ ሁለት የቀንድ ከብት ይደርሰናል ማለት ነው። አብዛኞቹ እንስሳትም እየተራቡ ያሉት ደረቅና ለአደጋ በተጋለጠ ሁኔታ ከአየር ንብረት ለውጥ ጋር በመጋፈጥ ነው። በምስራቅ አፍሪካ የበይነ መንግስታት ባለስልጣን ኢጋድ የተቋቋመው ማዕከል የአየር ንብረት ለውጥ ውጤት በሆኑት ጎርፍ፣ አንበጣና ድርቅ እጅጉን በተጠቃችበት ሰዓት ላይ የተከፈተ ነው። የኬንያ መንግስት ከ800 ሚሊዮን ዶላር በላይ እዳ ያለበትን የኬንያ አየር መንገድ እዳ እንደሚሸፍንና በሚቀጥሉት ሁለት ዓመታት ወደ ግማሽ ቢሊዮን ዶላር የሚደርስ የበጀት ድጋፍ በማድረግ እንደሚታደገው አስታወቀ። መንግስት ለአየር መንገዱ የሚሰጠውን 800 ሚሊዮን ዶላር ማግኘት ያሰበው ከዓለም አቀፉ የገንዘብ ተቋም አይኤምኤፍ በመንበደር እንደሆነም ተመልክቷል። የኬንያ መንግስት በቅርቡ በሰጠው መግለጫ እንደተመለከተው መንግስት ከአየር መንገዱ 49 ከመቶ የባለቤትነት ይዞታ እንዳለው ተገልጿል። ይሁን እንጂ የበጀት ድጎማ በማድረግ አየር መንገዱን ከእዳ ለመታደግ መሞከሩ ትክክለኛ እርምጃ ስለመሆኑ የምጣኔ ሀብት ባለሙያዎች ጥያቄ ማንሳታቸው ተዘግቧል። የኬንያ አየር መንገድ ዋና ስራ አስፈጻሚ በኮቪድ-19 ወረርሽኝ ክፉኛ የተጎዳ መሆኑን ገልጸው ካለፈው ጥር እስከ ሰኔ ወር ብቻ አየር መንገዱ 100 ሚሊዮን ዶላር ኪሳራ የደረሰበት መሆኑን ተናግረዋል። እንደ አውሮፓ አቆጣጠር በ2020 በተመሳሳይ ጊዜ ውስጥ አየር መንገዱ 130 ሚሊዮን ዶላር መክሰሩን ስራ አስፈጻሚው መናገራቸው ተዘግበዋል። በናይሮቢ የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያ ጄምስ ሼክዋቲ የኬንያ አየር መንገድ ከኢትዮጵያ አየር መንገድ ጋር የሚፎካከር መሆኑን ገልጸው እንደ አውሮፓ አቆጣጠር በ 1980 ዎቹ ይበልጥ ተወዳዳሪ ለማድረግ በከፊል ወደ ግል ይዞታ እንዲዛወር መደረጉን ጠቅሰዋል። ይሁን እንጂ በመንግስት ይዞታ ጸንቶ ከቆየው የኢትዮጵያ አየር መንገድ የተለየ እጣ የገጠመው መሆኑን ገልጸው አሁን ተወዳዳሪ የሚሆንበት እድል ያልተዘጋ መሆኑን አስረድተዋል። አንዳንድ የምጣኔ ሀብት ባለሙያዎች አየር መንገዱ ራሱን መልሶ እንዲያዋቅር ሰራተኞችን እንዲቀንስ አዳዲስ ኮንትራቶችና ስምምነቶችን እንዲያፈላልግና የመንግስትን ድጋፍ እንዲጠቀም አሳስበዋል። ዩጋንዳ የሽብር ጥቃት በማድረስና ከሽብርተኞች ጋር ተባባሪ ሆነዋል በሚል አስራ አምስት ሰዎች ላይ ክስ መመስረቷን ትናንት አስታወቀች። ተከሳሾቹ የተከሰሱት ባለፈው ጥቅምትና ኅዳር ወር ውስጥ በኡጋንዳ ዋና ከተማ ካምፓላና በሌሎች የአገሪቱ ክፍሎች ቢያንስ ለስድስት ሰዎች ሞት ምክንያት ሆነዋል በተባሉ የቦምብ ፍንዳታዎች ተጠርጥረው መሆኑን ሮይተርስ ዘግቧል። ለቦምብ ጥቃቶቹ ከእስላማዊ መንግስት አራማጅ ተዋጊዎች ጋር ግንኙነት አለው የተባለው የተባበሩት ዴሞክራሲ ኃይሎች ግንባር ኃላፊነቱን መውሰዱ ይታወቃል። ለብዙ ሰላማዊ ሰዎች ሞት ተጠያቂ ነው የተባለውን ይህን ድርጅት ኡጋንዳና የኮንጎ ዴሞክራቲክ ሪፐብሊክ ኃይሎች በጋራ ሆነው ኮንጎ ውስጥ እየወጉት መሆኑ ይታወቃል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የገና በዓል ለማክበር ትናንት ሐሙስ በሚሊየን የሚቆጠሩ አሜሪካውያን ተጓዦች ወደ ተለያዩ አካባቢዎች በየብስና በአየር ተንቀሳቅሰዋል። ይህ የኦሚክሮን የኮቪድ-19 ቫይረስ ዝርያ በከፍተኛ ሁኔታ እየተሰራጨ በሚገኝበት ጊዜ መሆኑ አሳሳቢ እንዳደረገው ተነግሯል። በተለያዩ ከተሞች የምርመራ ስፍራዎች የተዘጋጁ ሲሆን እንደ ኒውዮርክ ባሉ ከተሞች በተለያዩ የመናፈሻ ስፍራዎች የምርመራ ጣቢያዎች መዘጋጀታቸው ተገልጿል። አንዳንድ ቦታዎችም ላይ የመንግስት ሰራተኞች በየጎዳናው ላይ ለሚተላለፉ መንገደኞች የኮቪድ-19 የራስ መምርመሪያ መሳሪያዎችን ሲያድሉ መታየታቸው ተዘግበዋል። ይሁን እንጂ ምርመራውም ሆነ የ ሪኮን ስጋት ተጓዦቹን ከጉዞ እቅዳቸው ያላገዳቸው መሆኑ ተገልጿል። አሜሪካ ኤርላይንስ እንደ አውሮፓ አቆጣጠር በ2019 ከነበረው የተጓዥ መጠን ጋር ሲነጻጽር 86 ከመቶዎቹን የመንገደኞች መጠን ማግኘቱን ገልጿል። በአሁኑ ወቅት እንደ አውሮፓ አቆጣጠር ከታህሳስ 19 አንስቶ እስከ ጥር 1 ድረስ በየቀኑ 5000 በረራዎችን የሚያካሄድ መሆኑን አየር መንገዱ አስታውቋል። የአሜሪካ አውቶሞቢል ማህበርም የተጓዦቹ መጠን እንደ አውሮፓ አቆጣጠር በ2020 ከነበረው ተጓዥ 34 ከመቶ ጭማሪ ማሳየቱን አመልክቷል። እንደ ኤሮፓ አቆጣጠር ከታህሳስ 23 እስከ ጥር 2 19 ሚሊዮን ሰዎች በአየር በየብስና በሌሎች የትራንስፖርት ዘዴዎች 50 ማይል ወይም ከዚያ በላይ ርቀት እየተጓጓዙ መሆኑን ማህበሩ አስታውቋል። በቻይና ተጽዕኖ ስር ተካሂዷል በተባለው የሆንግ ኮንግ የመጀመሪያው የሕግ አውጪዎች የምክር ቤት አባላት ምርጫ የባይደን አስተዳደር ቻይናን ሊቀጣ ይገባል ወይስ አይገባም በሚለው የዩናይትድ ስቴትስ ታዛቢዎች የተለያየ አቋም መያዛቸው ተገለጸ። ባለፈው እሁድ በተካሄደው ምርጫ የቻይና ደጋፊ የሆኑት እና ነባሮቹ እጩዎች ዘጠና ከሚሆነው የምክር ቤቱ መቀመጫ ሰማንያ ዘጠኙን አሸንፈዋል። በባለሙያዎቹ ዘንድ ይህ በእንግሊዝ ቅኝ ስር በነበረችው ሆንግ ኮንግ የነበሩትን የዲሞክራሲ ኃይሎች ድምፅ ጠራርጎ ያጠፋል የሚል ስጋት ማሳደሩ ተመልክቷል። ቤጂንግ የምርጫውን ህግ ባለፈው መጋቢት ከቀየረች በኋላ ብዙዎቹ ተቃዋሚ የፖለቲካ ፓርቲዎች በምርጫው ላለመሳተፍ ወስነዋል። ዲሞክራሲያዊ አይደለም በሚል ከተቃወሙት አንዳንዶቹ ሲታሰሩ፣ ሌሎቹ አገርትተው መሰደዳቸው ተዘግቧል። በዚህ ምርጫ የነበረው የመራጭ ተሳትፎም 30 ከመቶ መሆኑ ተነግሯል። የባይደን አስተዳደር ባለፈው ሰኞ ከሰባቱ የኢንዱስትሪ አባል አገሮች ጋር በመሆን ካሰማው የጋራ ተቃውሞ ሌላ እንግሊዝኛ ተናጋሪ ከሆኑ አምስት ዋነኞቹ አገሮችም ጋር በመሆን በሆንግ ኮንግ እየተሸረሸረ ያለው የዲሞክራሲ ስርዓትና መሰረቶች አሳሳቢ መሆናቸውን በማስመልከት መግለጫ ማውጣቱ ተነግሯል። መግለጫዎቹ ቻይና እንደ ኤሮፓ አቆጣጠር በ1997 ሆንግ ኮንግን ከእንግሊዝ መልሳ ከመረከቧ በፊት እንደ ኤሮፓ አቆጣጠር በ1984 የገባችውን ዓለም አቀፍ ግዴታና ስምምነት እንድታከብር ይጠይቃሉ። በስምምነቱ መሰረት ቤጂንግ ለሆንግ ኮንግ ከፍተኛ የሆነ የራስ ገዝ ነጻነት እንድትሰጥና በቻይና እስር ብትሆን ለ50 ዓመታት እንደ ልዩ ግዛት ነጻነቷን እንድትጠብቅ ያሳስባሉ። ይህንን ተከትሎ የባይደን አስተዳደር ባለፈው ሰኞ መሰረታቸውን ሆንግ ኮንግ ውስጥ ባደረጉ አምስት የቻይና ቢዝነስ ተቋማት ጋር የሚሰሩ የውጭ ፋይናንስ ተቋማት ላይ ሁለተኛውን ማዕቀብ መጣሉን አስታውቋል። የመጀመሪያው ማዕቀብ የተጣለው የከተማይቱን ነጻነት አልጠበቃችሁም በሚል ባለፈው ሐምሌ መሆኑም ተመልክቷል። የአሜሪካ ድምፅ ያነጋገራቸው አንዳንድ ባለሙያዎች በቻይና የተጣሰውን ስምምነት እንግሊዝ ወደ ዓለም አቀፍ ፍርድ ቤት በመውሰድ ሆንግ ኮንግን ልትታደጋት ትችላለች የሚል መከራከሪያ ማንሳታቸው ተገልጿል። ሌሎች ደግሞ ቻይናን እጅ መጠምዘዙም ሆነ ግፊት ማድረጉ ያበቃለት ጉዳይ ነው። ሆንግ ኮንግ የቻይና አካል ሆናለች። ካርዱ ያለው በቻይና እጅ ነው ሲሉ ለአሜሪካ ድምፅ ተናግረዋል። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ አመሰግናለሁ ደረጀ ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያን በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ12040 ኪሎ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 15 2014 ዓ ም ምሽት ፕሮግራም ነው። በዌብሳይታችን አምሃሪክ ቪኦኤ ኒውስ ኮም በፌስቡክ ላይቭ አት ቪኦኤ አምሃሪክ ዝርጭታችንን በቀጥታ ማዳመጥ ይቻላል። ኢንስታግራም እና ዩቱብ ላይም አለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የህወሀት ተዋጊዎች የአፋርና የአማራ አካባቢዎችን ይዘው በነበረ ጊዜ ጉዳት ከደረሰባቸው ከ2700 በላይ የጤና ተቋማት አርባ ሁለቱ ሆስፒታሎች መሆናቸውንና አራት መቶ ሙሉ በሙሉ መውደማቸውን መልሶ የማቋቋምና አሁን አገልግሎት የመስጠት ጥረት እየተደረገ መሆኑን የጤና ጥበቃ ሚኒስትሯ ዶክተር ሊያ ታደሰ ገልጸዋል። በጦርነቱ ወቅት ጾታዊ ጥቃት ለደረሰባቸው ልጃገረዶችና ሴቶች የአንድ መስኮት አገልግሎት መስጠት መጀመሩንም ተናግረዋል። ፀሐይ ዳምጠው ተጨማሪ አላት። በሰሜኑ ኢትዮጵያ በተከሰተው ጦርነት ምክንያት በጤና ተቋማት ላይ የደረሰው ውድመት ከፍተኛ መሆኑን የተሰበሰበው መረጃ ያመላክታል ስል ነው ጤና ሚኒስቴር ያስታወቀው የጤና ሚኒስትሯ ዶክተር ሊያ ታደሰ አሁን ባለው መረጃ መሰረት በሺዎች የሚቆጠሩ የጤና ተቋማት በተለያዩ የሀገሪቱ ክፍሎች በተቀሰቀሰው ግጭት ምክንያት ወድመው አገልግሎት መስጠት ማቆማቸውን ለጋዜጠኞች በሰጡት ማብራሪያ ገልጸዋል። እስካሁን ባለን መረጃ መሰረት በአማራ ክልል 41 ሆስፒታሎች፣ 453 ጤና ጣቢያዎች እና 1850 ጤና ኬላዎች፣ በአፋር ክልል አንድ ሆስፒታል እና 19 ጤና ጣቢያዎች እና 374 ጤና ኬላዎች ጉዳት የደረሰባቸው ሲሆን በዚህም አገልግሎት መስጠት አቋርጠዋል። ከዚህ ቀደም እንግዲህ በተለያዩ ቦታዎችም ግጭቶች እንዳሉ ይታወቃል። በዚህም መሰረት ኦሮሚያ እና ቤንሻንጉልን ጨምሮ በግጭት ምክንያት አገልግሎት ያቋረጡ ጤና ተቋማትም እንዳሉ በተጨማሪ መግለጽ እወዳለሁ። ሌላው ለድንገተኛ የጤና አገልግሎት የምንገለገልባቸው እና እናቶችና ሕጻናት ሕይወት ከሞት የሚታደጉ አምቡላንሶችም በዚህ ጦርነት ጉዳት የደረሰባቸው ዝርፊያም የተፈጸመባቸው ናቸው። እስካሁን በደረሰ መረጃ በአማራ 57 በአፋር 16 የሚሆኑ አምቡላንሶች ተዘርፈዋል። አንዳንዶች ደግሞ ከአገልግሎት ውጪ ሆነዋል። አገልግሎት ያቋረጡና የወደሙ የጤና ተቋማትን መልሶ ለመገንባትና ለአገልግሎት ብቁ እንዲሆኑ ለማድረግ የጤና ሚኒስቴር አዲስ አበባ ውስጥ ከሚገኙ ሆስፒታሎችና ከክልል የጤና ቢሮዎች ጋር የማስተሳሰር ስራ እየተሰራ መሆኑ ተገልጸዋል። በዚህ መሰረት እነዚህ የወደሙና ሙሉ በሙሉ አገልግሎት መስጠት ያቆሙት የጤና ተቋማት መልሶ ለመገንባት በተደረገው ርብርብ አስራ አንድ የሚሆኑ ሆስፒታሎችና ስልሳ አራት ጤና ጣቢያዎች የድንገተኛና መሰረታዊ የሆኑ አገልግሎቶች መስጠት ጀምረዋል ሲሉ አብራርተዋል ዶክተር ሊያ። በተፈጠረው ትስስር በተሰሩ ስራዎች 11 ሆስፒታሎች ድንገተኛና መሰረታዊ የጤና አገልግሎት መስጠት የጀመሩ ሲሆን 14 የሚሆኑ ደግሞ አገልግሎት እንዲጀምሩ በሚያስችል ደረጃ ዝግጅታቸውን አጠናቀዋል። የተቀሩት ሰባት ደግሞ የሚሆኑት በቀጣይ ቀናቶች ዝግጅታቸውን አጠናቀው ወደ ስራ የሚገቡ ይሆናል። የወደሙ ጤና ጣቢያዎችን መልሶ በማደራጀት ድንገተኛና መሰረታዊ የጤና አገልግሎት የጀመሩበት ሁኔታዎችም እንደዚሁ ተፈጥሯል። እስካሁን ባለን መረጃ በአማራና አፋር ክልል በስልሳ አራት ጤና ጣቢያዎች መደበኛ የሚባሉ ዋና ዋና አገልግሎቶች ሰልፎች ማስጀመር ተችሏል። እነዚህ ተደራጅቶ ስራ የጀመሩ ተቋማትን በተለይ በአሁኑ ሰዓት የድንገተኛ መሰረታዊ ጤና የእናቶችና ህጻናትን ጨምሮ እንደዚሁም ተላላፊና ተላላፊ ያልሆኑ በሽታዎችና መደበኛ የሚባሉ የላቦራቶሪ ምርመራዎችን ለማህበረሰባችን መስጠት አብዛኛዎቹ ጀምረዋል። በአምቡላንሶች መጎዳት የሚፈጥረውን ጫና ታሳቢ በማድረግ ከዚህ ቀደም ከተደረገው የአምቡላንስ ድጋፎች በተጨማሪ እንደ ጤና ሚኒስትር አስራ ሶስት አምቡላንሶች ወደ እነዚህ አካባቢዎች መሰራጨት ተችሏል። በተጨማሪም ከዚህ በፊት በተለያዩ ብልሽት እና ጉ ጉዳት ቆመው ከነበሩ 114 አምቡላንሶች 64ቱ ተጠግነው ለአገልግሎት ዝግጁ ሆነዋል። ተደፍረው ለስለ ልቦና ችግሮችና ለተለያዩ በሽታዎች የተጋለጡ እንዲያገግሙ ለማድረግ በጤና ሚኒስቴር መሪነት በሆስፒታሎች ውስጥ ማገገሚያ ማዕከላት ስራ ጀምረዋል ስሉ ሚኒስትሯ አክለዋል። ሌላው በጦርነቱ ምክንያት ከመኖሪያ ቀያቸው ተፈናቅለው በጊዜ መጠለያ የሚገኙ ወገኖቻችንን መሰረታዊ የጤና አገልግሎት እንዲያገኙ ማድረግ ጊዜያዊ ክሊኒኮች በማደራጀት አገልግሎት እየተሰጠ ሲሆን ተደራሽ ላልሆኑ የማህበረሰብ ክፍሎች ደግሞ ተንቀሳቃሽ የሆኑ የጤናና የስርዓተ ምግብ ቡድኖች ወይም ሞባይል ሄልዝና ኒውትሪሽን ቲም የምንላቸውን በማደራጀት እስካሁን በተለይ በአማራ እስከ ሀምሳ የሚሆኑ የሞባይል ወይም ተንቀሳቃሽ ቡድኖች አፋር ላይ ከ13 በላይ የተንቀሳቃሽ ቡድኖች ተሰማርተው ለሰበታዊ የጤና አገልግሎት ተደራሽ ለማድረግ እየሰሩ ይገኛሉ። ከቀያቸው ተፈናቅለው በየግዛዊ መጠለያ ማዕከል የሚገኙ በብዙ ሺዎች የሚቆጠሩ ወገኖች መሰረታዊ የጤና አገልግሎቶች ተደራሽ ለማድረግ አሁን የተወሰኑ ቦታዎች ላይ ስራ ተጀምረዋል ብለዋል ዶክተር ሊያም እስካሁኑ ወደ 16 የሚሆኑ ለጾታዊ ጥቃት ለደረሰባቸው ሴቶች አገልግሎት የሚሰጡ ማዕከላት እንዲቋቋሙ እና አገልግሎት እንዲሰጡ ለማድረግ ተሞክረዋል። የአንድ መስኮት ማዕከላት የምንላቸው ዘጠኝ ማዕከላት፣ እንዲሁም ሰባት ደግሞ በመደበኛ የጾታዊ ጥቃት ለደረሰባቸው አገ ሕክምና አገልግሎት የሚሰጡ ማዕከላት ተቋቁሞ ድጋፍ መስጠት እንዲችሉ ተደርጓል። በተለይ በባህር ዳር እና በደብረ ብርሃን በሙሉ አቅም ይህ አገልግሎት እየሰጠ ሲሆን በተጨማሪም በጎንደር በነፋስ መውጫ፣ በደብረ ሲና፣ ሞጣ እና እንጅባራ አዳዲስ ማዕከላት ከክልል ጤና ቢሮ ጋር በመሆን በመከፈት ላይ ይገኛሉ። እነዚህ እንግዲህ በጤና ተቋማት ውስጥ ሆነው ይሄን አገልግሎት የሚሰጡ ማዕከላት ናቸው። በአፋር ክልልም በዱብቲ ሆስፒታል ላይ በዋናነት አገልግሎቱ እየተሰጠ ሲሆን በተመሳሳይም በአሳይታ በሄሊዋል በዳልፋጌ እና ከልዋን ላይ እነዚህ አንድ መስኮት ማዕከላት አገልግሎት እንዲሰጡ ዝግጅቱን የማጠናቀቅ ስራ እየተደረገ ነው። በቀጣይነትም ለህብረተሰቡ መደበኛ የህክምና አገልግሎት ለመስጠት መልሶ የመገንባት ስራው ተጠናክሮ ይቀጥላል ያሉት ዶክተር ሊያ ህብረተሰቡ ባለው በእውቀቱ በሙያው በገንዘብና በሐሳብ ለማገዝ መረባረብ አለበት ሲሉ ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አመሰግናለሁ። ፀሐይን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ህወሀት ከአማራና ከአፋር ክልሎች በራሱ ፈቃድ እንደወጣ አድርገው የተሸናፊ ወገን የሐሰት ትርክት ያስተጋባሉ ያሏቸውን ወገኖች የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ ዛሬ ባህር ዳር ላይ ወቅሰዋል። ባህር ዳር ዩኒቨርሲቲ ውስጥ በተቋቋመ የዲፕሎማሲ ማዕከል መክፈቻ ላይ ለመገኘት ነው አምባሳደር ዲና ወደዚያ የሄዱት። ቃል አቀባዩ በአገራዊ የምክክር መድረኩ ዓላማዎች ላይም ተናግረዋል። የህወሀት መሪዎች በሰጧቸው መግለጫዎች ከሁለቱ ክልሎች የወጡት ተሸንፈው ሳይሆን ለሰላም እድል ለመስጠት ነው ብለዋል። አስቴር ምስጋናው ባህር ዳር ላይ መግለጫውን ተከታትላለች። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቃባይ አምባሳደር ዲና ሙፍቲ ዛሬ በባህር ዳር ከተማ የሰጡት መግለጫ ልዩ ልዩ ወቅታዊ ጉዳዮች የተነሱበት ነው። የኢትዮጵያ መከላከያ ሰራዊት በህወሀት ተይዘው የነበሩ የአማራና የአፋር ክልል አካባቢዎችን በድል መቆጣጠሩን የተመለከተው ደግሞ ከተነሱት ጉዳዮች አንዱ ነው። ከዚህ አንጻር በርካታ የህወሀት ኃይል መደምሰሱንና ና መማረኩን ነው መንግስት የገለጸው። የህወሀት መሪዎች በበኩላቸው ለሰላማዊ ሂደት እድል ለመስጠት በራሳቸው ጊዜ መውጣታቸውን ነው የጠቆሙት። አንዳንድ ሀገራትና ዓለም አቀፍ ተቋማትም በመግለጫዎቻቸው የህወሀትን ለቀን ወጣን የሚል አገላለጽ ተጠቅመዋል። አምባሳደር ዲና በመግለጫቸው አንዳንድ ዓለም አቀፍ የሚዲያ ተቋማት ሁኔታውን በተዛባ ሁኔታ መዘገባቸው እንዳሳዘናቸው አስታውቀዋል። አሁን በኢትዮጵያ ውስጥ የህልምና ዘመቻ በተሳካ ሁኔታ እየተገባደደ ያለበት ሁኔታ ነው ያለው። ነገር ግን ይህንን የህልውና ዘመቻ ስኬቱን አጣመው ትክክለኛ ያልሆነ ነገር በአለም አቀፍ ዙሪያ የሚያሰራጩ ትላልቅ ሚዲያዎች ይታያሉ። እነዚህ ሚዲያዎች በኢትዮጵያ ጉዳይ አሁንም መዋሸት፣ ታሪክ አጣሞ ማቅረብ የመሳሰሉ ነገሮችን ቀጥለውበታል። በጣም የሚያሳዝን ነው። የተሸነፈን ሀይል እንዳሸነፈ ወይም ለሰላም ብሎ ከዚህ እንደሸሸ አድርጎ ማቅረብ እና የመሳሰሉት ቅጥፈቶች በስፋት እየተስተዋሉ ነው ያሉት ይህንን ማጋለጥን ይጠይቃል ማለት ነው። ዝግጅት እየተደረገበት ያለው ሁሉን አቀፍ ብሔራዊ ውይይት ቃል አቀባዩ ያነሱት ሌላው ርዕስ ነው። ከዚህ አንጻር ድርድር ሊካሄድ ነው እየተባለ በህዝቡ ዘንድ ብዥታ መፈጠሩን ገልጸው ኢትዮጵያ ውስጥ የሚደረገው በሀገር ውስጥ የሚስተዋለውን አለመተማመንን ለመፍታት የሚያስችል የምክክር መድረክ እንጂ ድርድር እንዳልሆነ ተናግረዋል። ኢትዮጵያ ውስጥ የሚስተዋሉ የተለያዩ ልዩነቶችን በተለያዩ ህብረተሰብ ክፍል ውስጥ መካከል ያሉትን ልዩነቶችን አለመግባባቶችን፣ አለመተማመኖችን በአጠቃላይ ከስር መሰረቱ ለማስወገድ የሚቻልበት ምክክር ነው ነው እንጂ ከዚህኛ ወገን ወይም ከዚህኛ ወገን ጋር ንግግር ድርድርም አይልም። የዲያሎጉ መንፈስ እሱ ነው። የኢትዮጵያ አዙሪት የሆነውን ጦርነት፣ አለመግባባት፣ መጋጨት፣ ልዩነቶች፣ በእርግጥ ሶሳይቲ ውስጥ ልዩነቶች ይኖራሉ። ልዩነቶቹ ግን ሄልዚ እንዲሆኑ ልዩነቶችን ሰላማዊ በሆነ መንገድ ማስወገድ የሚቻልበትን ስልት የመቀየስ ፍላጎት የያዘ ፕሮፖዘል ነው። ይሄ ደግሞ በኤሊት መሀል የሚደረግ ውይይት አይደለም የሚለው በህዝብ መሀል ከታች እስከላይ፣ አይ ቲንክ ሊሄድበት የተፈለገው አቅጣጫ ታች ሄዶ ህዝቦች እንዲወያዩበት ነው። ናሽናል ዲያሎግ ነው። ናሽናል ዲያሎግ ንግግሮች፣ ውይይቶች፣ ምክክሮች ነው የሚለው ለምንድን ነው በእኛ ሀገር ታሪክ ግጭቶች አሉ። እዚህም እዚያም ልዩነቶች አሉ። የተለያዩ ነገሮችን የለበሱ የተለያዩ አልባሳት ሽፋን ያላቸው የሃይማኖት፣ የብሔር ብሔረሰብ፣ የቋንቋ ወዘተርፍ፣ የአስተሳሰብ እነዚህ ልዩነቶች አገርን በማይጎዱበት ደረጃ በንግግር በሰለጠነ መንገድ ለመፍታት የሚቻልበትን አቅጣጫ ለመቀየስ እንዲቻል ናሽናል ዲያሎግ ስልት እንቀይሳለን። ናሽናል ዲያሎግ ማለት እሱ ነው ነው ይሄ ማለት ከላይ አባይበሉ ከተባለ ተቋም ጋር ወይም ሰሞኑን ጦርነት ላይ ካለው ድርጅት ጋር የሚል ነገርም የለም። ስለዚህ እዚህ ላይ ከዚህ ቀደም ፓርላማው በአጥፊነት በአሸባሪነት ከፈረጀው ኃይል ጋር ምንም ግንኙነት የለውም ማለት ነው። ኢቲንክ እሱን በዚህ ደረጃ ብትይዙትና ለህብረሰቡ ብታደርሱ ጥሩ ነው። በኢትዮጵያ ሊካሄድ የታሰበው ሁሉን አቀፍ ብሔራዊ ውይይት በገለልተኛ ኮሚሽን እንደሚመራ የኢትዮጵያ መንግስት አስታውቋል። የኮሚሽኑ መቋቋሚያዎች በቅርቡ በህዝብ ተወካዮች ምክር ቤት እንደሚጸድቅ ይጠበቃል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር አመሰግናለሁ። አስቴር፣ ወደ ተከታዩ ዘገባ እናልፋለን ሱዳን ዋና ከተማ ካርቱም ውስጥ ባለፈው እሁድ ተካሂዶ የነበረ ሰላማዊ ሰልፍ ወደ ትርምስ ሲቀየር በሁከቱ ውስጥ ብዙ ሴቶችና ልጃገረዶች መደፈራቸውን የሚናገር ሪፖርት እንደደረሳቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ባለስልጣናት አስታውቀዋል። በአድራጎቶች ውስጥ የተሳተፉ የጸጥታ አባላትን የሀገሪቱ ባለስልጣናት ሕግ ፊት እንዲያቀርቡ ተጠይቀዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ስመኝሽ የቆየት አቀርበዋለች። ሰላማዊ ሆኖ የተጀመረው ሰልፍ ፈጥኖ ወደ ሁከትነት ሲቀየር የወሲብ ጥቃት፣ የወከባና የሞት አምባ መሆኑን የመንግስታቱ ድርጅት ባለስልጣናት አመልክተዋል። አስራ ሶስት ሴቶችና ልጃገረዶች በተናጠል ወይም በደቦ መደፈራቸውን የሚናገር ሪፖርት ለድርጅቱ ታዛቢዎች መግባቱን የሰብአዊ መብቶች ጉዳዮች ቢሮ ቃል አቀባይ ሊዝ ትሮሴል ገልጸዋል። እሁድ ምሽት ከቤተ መንግስቱ አካባቢ ለመሸሽ ይሞክሩ በነበሩ ሴቶች ላይ ጸጥታ አስከባሪዎቹ ጾታዊ ወከባና ጥቃት ማድረሳቸውን የሚገልጹ ውንጀላዎች ደርሰውናል። ሁለት ሰልፈኞች ተተኩሱባቸው ተገድለዋል። ወደ ሶስት መቶ የሚሆኑቱ ደግሞ ቆስለዋል። አንዳንዶቹ ጉዳት የደረሰባቸው ቀጥታ በተከፈተባቸው ተኩስ፣ አንዳንዶቹም በጢስ ጋዝ በተሞሉ ጣሳዎች ተመተው ወይም በጸጥታ አስከባሪዎቹ ተደብድበው ሲሆን በጢስ ጋዙ የታፈኑም አሉ። በፕሬዝዳንት ኦማር አልበሽር ይመራ የነበረው መንግስት የተወገደበትን ሁለተኛ ዓመት ምክንያት በማድረግ አደባባይ የወጣው በአስር ሺዎች የሚገመት ሰልፈኛ ባለፈው ጥቅምት መጨረሻ አካባቢ መንበረ መንግስቱ ላይ ያሉት ወታደሮች ተጣምረዋቸው የነበሩትን ሲቪሎች አባረውና አስረው ሙሉውን ስልጣን ጠቅልለው መቆጣጠራቸውንም ተቃውመዋል። ተፈጽመዋል በተባሉት የመደፈርና የጾታዊ ወከባ አቤቱታዎች እንዲሁም ለተፈጠረው ግድያና ጉዳት ሰበብ ሆኗል በተባለው ኃይልን ከልክ በላይ በመጠቀምና በሰዎች ላይ በቀጥታ በተከፈተ ተኩስ ክሶች ላይ ባለስልጣናቱ ዛሬ ነገ ሳይሉ ጥልቅ ምርመራ እንዲያካሂዱ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ አሳስቧል። አጥፊዎቹ ተለይተው መከሰስ አለባቸው። ሌሎችም ሰልፎች በመጪዎቹ የሳምንቱ መጨረሻ ቀናትና ወደፊትም ለሚቀጥሉት ሳምንታት የታቀዱ በመሆኑ የጸጥታ ኃይሎች በሰላም የመሰብሰብን መብት መጠበቃቸውና ለዓለም አቀፍ ህግጋትና የኃይል አጠቃቀምን በሚመለከት የወጡ ዓለም አቀፍ ደረጃዎችን ለማክበር ዋስትና መስጠታቸው ቁልፍ ናቸው። ወታደሮቹ ታኅሳስ 16 ካካሄዱት ግልበጣ መሰል እርምጃ ወዲህ ተፈጽመዋል የተባሉ የመብት ጥሰቶችን እንዲያጣራ የሀገሪቱ ተጠባባቂ ጠቅላይ አቃቢ ህግ አንጋፋ አቃቢያነ ህግ የተካተቱበትን መርማሪ ኮሚቴ ማቋቋማቸውን ትሮሴል ተናግረዋል። ኮሚቴው ግኝቶቹን በይፋ እንዲያሳውቅና ለጥሰቶቹና በጥፋት አድራጎቶች ተጠያቂ የሚሆኑትን ህግ ፊት እንዲያቀርብ የመንግስታቱ ድርጅት የሰብአዊ መብቶች ጉዳዮች ቢሮ ጠይቋል። አመሰግናለሁ ሊሳንና ሊሊን። ወደ ተከታዩ ዘገባ እንለፍ። ደቡብ አፍሪካ ውስጥ የሚኖሩ ህጋዊ የመኖሪያ ማስረጃ የሌላቸው ፍልሰተኞችና ስደተኞች የኮቪድ-19 ክትባት ለማግኘት ሲንገላቱ፣ ሲቸገሩ ሰንብተዋል። አሁን ግን የሀገሪቱ መንግስት የተቋቋሙት ለትርፍ ካልሆነ ድርጅቶችና ቡድኖች ጋር በመተባበር እየከተበ ነው። በሺዎች የሚቆጠሩ መከተባቸውም ተዘግበዋል። የዛሄር ካሲምን ዘገባ ሀብታሙ ስዩም ያሰማናል። የልግስና ወር ተብሎ በሚታወቀው የጎርጎሳውያኑ ታህሳስ ወር በደቡብ አፍሪካ የሚኖሩ ህጋዊ የመኖሪያ ሰነድ የሌላቸው ስደተኞች የኮቪድ-19 ክትባት እድል በስጦታ ቀርቦላችኋል። የሀገሪቱ መንግስት ለትርፍ ካልተቋቋሙ ቡድኖች ጋር በመተባበር በሀገሪቱ ውስጥ ለሚኖሩ ከሁለት ሚሊዮን በላይ ህጋዊ የመኖሪያ ሰነድ የሌላቸው ሰዎች የክትባት አገልግሎትን ከፍ አድርገዋል። የዚህ እርምጃ ግብ የኮሮና ቫይረስ ስርጭትን መግታት ነው። እስካሁን ድረስ አብዛኞቹ ሰዎች አስፈላጊው ሰነድ ስለሌላቸው መከተብ አልቻሉም ነበር። ይህ ሁኔታ በጫና ፈጣሪ ለትርፍ ያልተቋቋሙ ድርጅቶች ጥረት ተቀይሯል። የክትባት አገልግሎቱ በጆሃንስበርግ በሚገኘው ይህንን በመሰሉ የመጠለያ ስፍራዎች እየተሰጠ ይገኛል። ጁሌ ማቺን ረሃካን ከተሰኘው ተቋም የመጡ በጎ ፈቃደኛ ናቸው። የዛሬውን የክትባት ሂደት ያስተባበረውም ይህው ድርጅት ነው። አንዳንዶቹ ሰዎች አልተመዘገቡም። የጥገኝነት ጠያቂዎች ሰነድ አሊያም ሌላ ወረቀት ብቻ ይኖራቸዋል። ደቡብ አፍሪካዊ ካልሆን ከክትባት ማግኘት አዳጋች ነው። ይሄ ተግዳሮት ሆኖ ቆይቷል። ሰዎች ክትባት እንዲያገኙ እድሎችን ለማመቻቸት ነው የፈለግ ነው። ለመጀመሪያ ጊዜ ለመከተብ እዚህ ከተሰለፉት መካከል አብዛኞቹ ደቡብ አፍሪካውያን አይደሉም። የአርባ ሁለት ዓመቱ ራፋኤል ዱቤ አንዱ ናቸው። በመከተባቸው ደስተኛ ሆነዋል። እንደሚታወቀው የኋላ የኋላም ቢሆን መከተብ ያስፈልገናል ያሉት እሳቸው በደቡብ አፍሪካ ውስጥ የሚኖሩ ሰዎች ክትባት ለማግኘት በኤሌክትሮኒክ የመረጃ ቋት በኩል መመዝገብ ይጠበቅባቸዋል። የምዝገባ ስርዓቱ መንግስት የተከተቡ ሰዎችን ለመከታተል ያመቸው ዘንድ እያንዳንዱ ሰው የመለያ ቁጥር መያዝ ይጠበቅበታል። ይህ መርሃ ግብር የተዘረጋው በተመረጡ ቦታዎች ብቻ ነው። ሰነድ የሌላቸው ስደተኞች የተለየ መለያ እንዲሰጣቸውና ለጤና ዓላማ ብቻ ክትትል እንዲደረግባቸው ተደርጓል። የረዴት ድርጅት የሆነው ድንበር የለሹ የሐኪሞች ቡድን አባላት የመርሃ ግብሩ አቀባበል እስካሁን አዎንታይ እንደሆነ ገልጸዋል። የተባበሩት መንግሥታት ድርጅት አንድ ቢሊዮን የሚሆኑ ሰዎች በግጭቶችና በአየር ንብረት ለውጥ ምክንያት የተሰደዱ እንደሆነ ይፋ አድርገዋል። ባለሥልጣናት መንግሥታት ለሁሉም ሰው ክትባት ይዳረስ ዘንድ ከረዴት ድርጅቶች ጋር በትብብር መስራት አለባቸው ብለዋል። ሀብታሙንና ዛሂርን አመሰግናለሁ። የተከበራችሁ አድማጮች፣ የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ዝግጅታችን በተጨማሪ በአስራ ዘጠኝና በሀያ አምስት ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡን ጋብዛለን። በኦሮምኛ ከምሽቱ ሁለት ሰዓት ተኩል እስከ ሶስት ሰዓት፣ በአማርኛ ከ 3 ከሶስት ሰዓት እስከ አራት ሰዓት፣ በትግርኛ ከምሽቱ አራት ሰዓት እስከ አራት ሰዓት ተኩላለን። ስርጭቶቻችንንና ዘገባዎቻችንን በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ላይ ተከታተሉ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቱብ ላይም አለን። አስተያየቶቻችሁን በስልክ መስጠት የምትፈልጉ 2022059942 የውስጥ መስመር 14 ነው። ተዘዋዋሪ የስልክ መስመር ነው። በተቀረጸው የድምፅ መመሪያ መሰረት አኑሩልን። እንዲሁም በኢሜይል ልታካፍሉንም ከፈለጋችሁ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ኤልያስ አስማረ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የማስተናግዳችሁ ሶሎሞን አባተ ነኝ። ወደ ተከታዩ ዘገባ እንለፍ። ወደ ትግራዩዋ አቤ አዴ ይወስደናል። ተከታዩ ዘገባ እዚያ ማሆይ ጸጋ ግርማ ያሉ ከመነኑ ከሀያ ዓመታት በኋላ ዛሬ የተቸገሩትን እየረዱ ነው። Além de sair, quem está እምሆይ ጸጋ ግርማይ በአቢ አዲ ከተማ ከአራት ሺህ በላይ ለተቸገሩ ህብረተሰብ በበረዳት ላይ ይገኛሉ። እምሆይ ጸጋ ግርማይ ከመላ ትግራይ የተፈናቀሉና ለተቸገሩ የከተማው ነዋሪዎች የምግብ እገዛ እያደረጉ ይገኛሉ። እምሆይ ጸጋ በንግድ የሚተዳደሩና የተሻለ ኑሮ የነበራቸው ሲሆኑ ሁሉንም ትተው ከሀያ ዓመት በፊት እንደመነኑ ይናገራሉ። እምሆይ ጸጋ ግርማይ ከሰነ 2013 ዓ ም ጀምረው ለተፈናቃዮችና ለተቸገሩ የአቢ አዲ ከተማ ነዋሪዎች እያገዙ እንደሚገኙ ገልጠዋል። ለአንድ ሰው አንድ ታርድ የያዘ ይችን ነው የሚይዘው ይችን ይዝና ይች ቁርሷ ትበላለች። ይች ደግሞ ምሳዋ ነው። ከዚህ በላይ እራት የሚባል የለም። ከየት ባላመጣ ወተት ደግሞ ይች ግማሽ ናት። በቃ ይሄ ነው ሕፃኑ የሚጠጣው ሌላ የሚጠጣው ስሪፋም የለውም ፓስቲን የለውም ምንም ሌላ የለውም። ይችን ጠጥቶ ይውላል። እናትም ዋ ጠጭ ነው ምላት ጮማ በልተሽ ዋጠች እና ወቶት እንዲወርድላት አለሁ ሌላ መርጭልን ከዚህ በላይ መጠጣት አልችልም፣ አቅሜንም ማለት ነው። ስለዚህ ይሄ ሁላ ከአራት ሺ አምስት መቶ በላይ ያለው ሰው ከውጭ ማለት ታይቷላችሁ ካርድ የሌለው አይገባም። አሁን አምስት ቤተሰብ ከሆነች ግን እንደዚህ አሚስት ነው የሚደርሳት እንትፋስ ማለት ነው። አራት ሺ አራት መቶ ህይወት ማለት ነው። የእኔ በቃ በምን ልግለጽ፣ እንደ ኤመርጀንሲ ነገር ነው የምለው ማለት ነው። እንደ ኤመርጀንሲ ለመዳን ብቻ፣ ህይወት ለማቆየት ብቻ ነው። ያለ ሰምና ያላቸው አስር ወር ሸጥተዋል። ሽንታቸው በሙሉ ልብስ የላቸውም። ሀብታሞች የነበሩ ኢንቨስተሮች የነበሩ አሉ። ሰሊት ስንት ወደ ውጭ እንትን የሚል የለውም። መኪና ያላቸው አሉ። እኔ ጋር ወደቁ። መኪና የነበራት ያቺ፣ ሶፋ የነበራት ሳህናት ታመብሊያ በፌስታል ናት የምትይዘው። ያለችው ፌስታል እየያዘች እኔ ደግሞ ይህንን ነው የገዛሁት። መዳበሪያ ገዝቻላታለሁ። እንደዚህ ለሁሉም አንድ ሺ አራት ሞታ አላቸው። እንደገና ጎማ የሁላ ሳህን የነበራት ሴት በቤቷ ይሄ ነው ይሄ ጎማ ነው ይገዛሀል ይሄ ጎማ ገዝቼ ይችን ዘንቢል ገዝቼ ነው የሰጣት እንድትይዘው አለበለዚያ በፌስታል ትዘውና ፌስታል ይቀደዳል ከዛ ልጆች ሳይበሉ ይቀራሉ ፆማቸው ይውላሉ ዛሬ ኳልበል ምን ሆኖ ፌስታል ተቀደደብኝ ምን ማድረግ አለብኝ ይች ሳህንና ይች ከበጎ አድረገው ሰባስቤ ገዝቼ ነው የሰጣት ማለት ነው አሁን ይቺ ለስንት ሰው ነው ለአራት ቤተሰብ ነው የተሰጣቸው ምሳዋና ቅርሷ ነው ገና አልበላችም አሁን በልታ በኋላ ደግሞ ምሳዋን ከልጆቿ ልክ እንደ ወፍ ትንሽ ነው የምትበላ ያለችው እና መያዣ እንኳን የላቸውም። ሞይ ጠጋ ግርማ ይህን የተቀደሰ ስራ የጀመሩት የነበራቸው ወርቅና የኤሌክትሮኒክስ ንብረቶች በመሸጥ መሆኑን እንዲህ ይገልጹታል። ይሄ የመጀመሪያው የልጄ የነበረ ድዋይም ደርሶ የመጣበት ነበረ። የአክሴሰሪ የኮምፒውተሮች፣ ቴሌቪዥን ሳምሰንግ ስማርት የነበረችው አዲስ ናት። ከዛ ያሉ እቃዎቹ በሙሉ አክሴሰሪዎች ያሉትን የቤት ያሉትን ሽጫ ነው ወርቆ ለሰርጉ የተዘጋጀ ልብሶችም ነበር። ሲያገባ ብሎ የተቀመጠ ነበር። እቃዎቹም ነበሩት ለቤት የሚሆን እቃ ብርጭቆም ቢሆን መሸጥ ነው። ሳህንም ቢኖር ይሸጥ ይሸጠዋለሁ። የተገኞች እየሸጥኩኝ ጀመርኩት ማለት ነው። ከዚያ በኋላ እነዚህ አንዳንድ እንደ ማህበር ገብርኤል የሚባሉና ለዶክተር መልአኩ ያሉት መቀሌ ያሉ እነሱ ደግሞ እነሱም አግዘውኛል። ከዛ እነዚህ አሁን ደግሞ ለአስር ቀን ዲያስፖራ ያሉትን በሚዲያ ካዩ ባህላ ነው መሰለን። ከዚህ በፊት ሚዲያ የተቀረጸ ነበረ። ከዙ ባህላ የአስር ቀን ልከውልኛል። አንዳንድ ደግሞ አንድ ሌትር ወተት ይሰጠኛል ያቅሙ አንድ ጫው የሚሰጠኛለ ያቅሙ በቃ የአቅሙ አንዲት ማዳበሪያ እንትን የሚሰጠኛለ። እንጨት ለራሱ በጣም እንጨት ብዙ ከአርባ አምስት ሺህ በላይ ነው የሚጨርሰው። እንደ መብራት ኃይል ያለ እንጨት ሰጥተኛል ያረጀ እንደዚህ ያሉት በቃ አንዳንድ በጎ አድራጊዎች ጨርሽን ተናግሬ ስለማልጨር መጥቀሱ እንደዚህ ያሉት ያው ከግብርና የሩዝ ድጋፍ አድርጎልኛል። ሞይ ጠጋግርማይ አራት ሺህ አምስት መቶ አካባቢ የተቸገሩ ወገኖች ሲረዱ በከተማ ዓቢ ዓዲ ግን 35000 ተፈናቃዮች ሲኖሩ ምንም እርዳታ እንደሌለም እንዲህ ይገልጻሉ። እኔ አሁን እነዚህ ምንም እርዳታ የሚባል የለም አይቸዋለሁ። መካዚኖ የለም ምን የለም። በቃ ለእርዳታ ለዶሮ የሚባል በቃ ባዶ ነው እንጂ ሁለት ሶስት ማዳበሪያ ይሰጡኝ ነበር ምንም የለም። አረ ላለውን በቻለ እዚህ ያለው የሚያስተዳድሩት ከከተማ ላለው እንዳይጎርፍብኝ ቢያገኘ ሁልና እንደገና እንዳይጨምር እየሰጋ ነው ያለው። ብዙ በቤት አለ ይሄ በጣም ተርቦ ተብሎ የተያዘ እንጂ ከሰላሳ አምስት ሺህ በላይ ነው ያሉት የተፈናቃል እዚህ ሀገር እንደሰማቸው ሰላሳ አምስት ሺህ አምስት ሺህ ነው ኔጋ ያለው አ አራት ሺ አምስት መስል ሰላሳ ሺህ ምን እየበላ እንደሆነ አላውቅም። አይገባም ወደዚህ ስለዚህ ቤት ሆኖ ተርቧ በቤት ሆኖ የምሰጣቸው አሉ። እዚህ ብቻ እንደ በቤት ሆኖ የምሰጣቸው ሩዝ እየሰጠን ነው፣ በከተማ ማለት ነው። ቤት ሆኖ የምንልክላቸው አሉ። በቀን ሶስት ጊዜ የሚበላ ሁለቱ ይበቃዋል፣ አንዱ ለተቸገሩ ወገኖች ብለዋል እማሆይ ይጠጋ ግርማይ። በቃ በራብየው መተን ነው ሰው ማበት ጀምረዋል ወደ እከክ ተቀይረዋል። ሌላው ሰምና ምናምን ልብሱ ልብስ ይቀርና የሚበላ ታጣው እከክ እየታከኩ ነው ያለው። እባካችሁ ንርዳቸው አሁን ይቺ አስር ቀን እኔ እንኳን አስር ቀን ነ ከአስር ቀን ግን አበላቸው ማበላቸው አላውቅም። እኔ ምን ደሞ አይነት ሞልቼ አላያቸው፣ ምክንያቱም በደንብ ስላልተገቡ ስለዚህ በውጭም ያለው በውስጥ ተረባረበ። እዚ እዚህ ስላለ ስለ በተለያየ ቦታ ሊኖር ይችላል። ከተለያዩ ቦታም ሊኖር ይችላል። እንደዚህ አይነት ያልመጡ እንደዚህ ሁሉም በአቅሙ ሽሬ ይኖር አድዋ ይኖር በአቅሙ እንደዚህ በቀላሉ ሰው ማውጣት እንችላለን። ሌላ አይፈልጉም፣ ወጥ አይፈልጉም። ሩዝ፣ ዘይት፣ ዋጮ ይቺ ወተት ነፍስ ማደን እንችላለን። አሁን ያልተጸደቀ አሁን በጎ ስራ ያልሰራ ነው፣ በኋላ አይሆንም። አሁን ነው የተራበ ያለው። አሁን እንስራ፣ ያለን እንጠቀመው። ገንዘብ ኃላፊ ነው፣ ሁሉም ነገር ኃላፊ ነው። ሶስት ቀን ሶስት በቀን የሚበላ ካለ ሁለት ትበቃዋለች ወይ አንድ። አሁን እናውጣ፣ ነፍስ እናድን። እነዚህ ኮማቶብን 24 ሰዓት ቆቆዩ ወደ መቃብር ናቸው። ሌላ ዕድል የላቸውም። ባለው የተቸገረ በትግራይ ያለ ጠቅለላ ናድ ነው። በተለያዩ ቦታ ሊኖር ይችላል። በሞይ ፀጋ ግርማ እየታገዘች ያገኘ ህዋትን ከሰቲት ሁመራ የተፈናቀለችው ሰማር ትባላለች። ሰማር ከሰቲት ሁመራ ስትወጣ አራት እንደነበረችና መንገድ ላይ ከባድ ችግር እንዳጋጠማት ትናገራለች። ይህንን ሁሉ መከራ አልፌ አብ አድ ከተማ ሲደርስም ምንም የሚቀመስ የለም። ሞይ ጸጋ እዝግሔር ስጣቸው ልጆቻችንን ታግደዋል ብላለች። በጣም ራብ ነበረ። ምንም ነገር እህል የለም። መንገድ ተዘግቶልኛል። ረ ንሄድ ላቸዋለሁ፣ ረ እህል ሱጠን ላቸዋለሁ፣ ረ እህል የለም፣ ከየት ናምጣልሽ? ምግብ የሚባል የለም፣ ከየት ናምጣልሽ? በቃ ይላሉ። እዛ ተሰባስበን እንሄዳለን፣ ምንም ምግብ የለም እና ሞይ ፀሀይ የምትባል እዝግሔር ስጣት እሷ ሞይ ጸጋ እሷ ብላ እያበላችን እያጠጣችን ያለችው ወተት ሩዝ ጠዋት ጠዋት እና ደህና ሆነናል ከልጆቼ ጋር እየበላው እየጠጣሁ የተመሰገነ ይሁን አምላክ ለሞሄ ጸጋ መስገና ይገባታል በጣም እጅግ ክብርና መስገና ይገባታል ሞሄ ጸጋ መታገዝ አለባት ለእኛ ብላ ለህይወት ለህፃን ለህፃን ለእናቶች ለርጉዝ ብላ ነው ለእኛ ብላ ነው የምትሰቃዩ ያለችው ክስመት ነው መስላለች አሁን ምንም በቃ እሷ ናት መስልም እውነት አሁን በጣም ታሳዝናለች። በጣም ነው የምታሳዝነው። እውነት ለእኛ ብላ ስንት እየሰቃየች ነው ያለች ሞይ ጸጋ ግርማይ ሕፃናት፣ እርጉዞችና ጠዋሪ የሌላቸው ሽማግሌዎች በመርዳት ላይ ይገኛሉ። ብቻው ሩቅ መጓዝ ስለማልችሉ ሁሉም እንዲያግዛቸው ጥሪ ማስተላልፈዋል። ሁለቱም ለሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። ለአሜሪካ ሬዲዮ ዓለም ፍሳሃ ከመቀለ። አመሰግናለሁ ዓለም ለዘገባው። ወደ ተከታዩ ቅንብር እንለፍ። ሐይቅ ከተማ የሚገኙ ማህበራዊ አገልግሎት ሰጪና የመንግስት ተቋማት በሙሉ በህወሓት ታጣቂዎች ጉዳት ደርሶባቸዋል ሲል የከተማይቱ አስተዳደር አስታውቋል። አገልግሎት መስጠት የሚችል ተቋም እንደሌለም ምክትል ከንቲባዋ መሱድ አበራ ገልጸዋል። ሰሞኑን ወደ ሰሜን ሸዋና ደቡብ ወሎ አካባቢዎች ተጉዞ የነበረው ኬኔዲ አባተ ከሐይቅ ተከታዩን ዘግቧል። በኢትዮጵያ ዩኒቨርሲቲዎች ምስረታ ከሶስተኛ ተውልድ የሚፈረጀው ወልዲያ ዩኒቨርሲቲ የህወሓት ኃይሎች ከፍተኛ ዘረፋና ውድመት የፈጸሙበት ተቋም መሆኑን የዩኒቨርሲቲው ፕሬዚዳንት አበበ ግርማ ይናገራሉ። እነ ፕሬዚዳንቱ በተለይ ለመካኒካል ኤሌክትሪካልና ኮምፒውተር ቴክኖሎጂ የሚያገለግሉ ቁሳቁሶች በ152 ሚሊዮን ብር ተገዝተው የገቡ የስነ ህይወት ባዮቴክኖሎጂ ቁሳቁሶችና ግብአቶች የዘረመድ ልዩ ልየታ የሚያደርጉ መሳሪያዎችና በከፍተኛ ወጪ የተደራጀው ቤተ ሙከራዎች የዘረፋው ና የውድመቱ ሰለባ ሆነዋል። የላቦራቶሪዎቹ ደግሞ በጣም ከባድ ነው። ከአንድ ቢሊዮን በላይ የሚሆን ሀብት ነው በላቦራቶሪ ላይ ስ የተደረገ የነበሩ እነዛም ራሱ ሙሉ በሙሉ ግማሹ የሚወስዱትን ወስደዋል። የሚያወድሙትን አውድመውታል። አሁን ቀርቷል የምንለው ራሱ የሆነ ፓርቲ አውጥተው ነጥለው እንዳይሰራ አድርገው ነው። ለአካባቢው ማህበረሰብ በተለይም ለአርሶ አደሩ አገልግሎት ሲሰጡ የነበሩ የእንስሳት ማድለቢያ ማርቢያ ና የቄራ አገልግሎት መስጫ የቅሪተ አካል መመርመር የሚችሉ መሳሪያዎች በብዛት መዘረፋቸውን የቀሩት ጥቂቱ ደግሞ ሙሉ በሙሉ እንዲወድሙ መደረጋቸውንም ጠቅሰዋል። የንብቀቶች ነበሩ። እነዛም እንስሶች ናቸው። እንደኔ እንደኔ እንዳለ በሙሉ ስብርብር አድርገው እነሱም ራሱ የተገደሉበት ሁኔታ ነው ያለ በመርዝ የሆነ ነገር ብቻ አልቀዋል። ከሶስት መቶ በላይ አባወራዎችን የሚያስተናግድ የመምህራን መኖሪያ ሰማኒያ ሁለት ህንፃዎች ላይ የሚገኝ የተማሪዎች መማሪያ ክፍል አገልግሎት እንዳይሰጥ ተደርጎ ዘረፋ ተፈጽሞበታል ከጥቅም ውጪ ይሆን ተደርጓል። ይላሉ ፕሬዚዳንቱ። የመማሪያ ክፍሎችን በምንገባ ጊዜ እንዳለ በሙሉ ወንበሮች ተሰባብረዋል። ብላክቦርዶች ተነቃቅለዋል፣ ተሰባብረዋል። በጣም ከፍተኛ የሆነ ውድመት ተካሄዱበታል። የተማሪዎች መኖሪያም ልክ እንደዛ መኖሪያ ቤቱ፣ አልጋዎቹ፣ ወንበሮቹ፣ ፍራሾቹ ሙሉ በሙሉ ተወስደዋል። ዘረፋና ጉዳት ከደረሰባቸው ውስጥ አንድ መቶ አስር ክፍሎች ያሉት የእንግዶች ማረፊያ ከእነ ሙሉ ቁሳቁሱ ይገኝበታል። ተመራማሪዎች በሚመጡበት ጊዜ ከውጭ ሀገር ሌሎች አጋርነት የሚሰሩ አካላት መጥተው በሚቀጠሩበት ጊዜ ለጊዜ የሚያርፉበት ነበር እና ሁሉም ነገር ተወስዷል። በአጠቃላይ የዘረፋና የውድመቱ መጠን ከስድስት ቢሊዮን ብር እንደሚልቅ ያመለከቱት ዶክተር አበበ በአስተዳደር ህንፃዎችም ላይ የደረሰውን ጉዳት የከፋ እንደሆነ አልደበቁም። የአስተዳደር ቢሮዎችን በተመለከተ ሙሉ በሙሉ ቢሮዎቹ፣ ወንበሮቻቸው፣ ጠረጴዛዎቻቸው፣ ፕሪንተር ማሽኖች፣ ኮፒየሮች እንደዚህ እንደዚህ ያሉ አጠቃላይ ለኦፊስ አገልግሎት የሚውሉ ነገሮች በሙሉ ወጥተዋል፣ ተዘርፈዋል፣ ጉዳት ደርሶባቸዋል። በአሁኑ ሰዓት የመማር ማስተማር ስራውን መቀጠል በማይቻልበት ደረጃ ዩኒቨርሲቲው መዘረፉንና ጉዳት እንዲደርስበት መደረጉን ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የዩኒቨርሲቲው ፕሬዚዳንት አስረድተዋል። በአሁኑ ሰዓት ምንም አይነት ተግባራት ለመፈፀም የሚያስችል ሁኔታ አይደለም። ግን ይህ በማህበረሰቡም ዘንድ ከፍተኛ የሆነ ቁጭት ነው የፈጠሩ ነው። በዩኒቨርሲቲም ሰራተኞች በኩል በአፋጣኝ ራሱን የቻለ ቅድ አውጥቶ እየተከታተልን እየገማገም በአጭር ጊዜ የመማር ማስተማር ሂደቱ እንዲጀምር ማድረግ አለብን። не в б ስቴፖች ከመሄዱ ውጭ አሁን ባለው ሁኔታ ምንም አይነት ትን የለውም። በማያስችል መንገድ ነው ያወጡ ማባዣ ክፍሎች ነበሩ። በጣም ማተሚያ ቤታችን በጣም አንስታንዳርዱን የጠበቀ ነበር። ይህ ስታንዳርዱን የጠበቀ ማተሚያ ቤት ሙሉ በሙሉ በሚባል መንገድ ያሉትን ማሽኖች ከዘጠና ፐርሰንት በላይ ወስዷቸው፣ የመመገቢያ ክፍሎች አካባቢም አሁን ማብሰያ መጋገሪያዎች፣ እንጀራ መጋገሪያዎች ምጣዶችን ሳይቀሩ ነው የተባበሩት እና እነዚህን ነገሮች ባሉበት ሁኔታ ትምህርት ለማስቀጠል አትችልም። ስማቸውን ከመግለጽ የተቆጠቡ የወልዲያ ከተማ የማኗሪ ና የዩኒቨርሲቲው ባልጠረባ ከፖለቲካ ማዕከልነት ነጻ በሆነ እና ለበርካታ ኢትዮጵያውያን በእውቀት ምንጭነት የሚያገለግል ዩኒቨርሲቲ ላይ የህዋት ኃይሎች የፈጸሙት ተግባር በወንጀል ብቻ ሳይሆን በታሪክ የሚያስወቅስ ነው ብለዋል። የወልዳ ዩኒቨርሲቲ ያው ከመንግስት ከፍተኛ የትምህርት ተቋማት መካከል አንዱ ነው። በውስጡም እጅግ በርካታ ተማሪዎችን ሲያስተናግድ ቆይቷል። የትግራይ ክልል ተማሪዎችን ጨምሮ ማለት ነው። ስለዚህ በሌላ ቋንቋ ዩኒቨርሲቲው የህዝብ ሀብት ነው ብለን መናገር እንችላለን እንጂ የፌደ ፌዴራልም ይሁን የክልል መንግስታት የጦር ካምፕ አይደለም። የፌዴራልም ይሁን የክልል መንግስታት የፖለቲካ ርዕዮተ ዓለም ማራመጃም ተቋም አይደለም። የኢኮኖሚ ምንጭም አይደለም። ሆኖም አያውቅም፣ ሊሆንም አይችልም ወደፊት ነው። በተቃራኒው ግን ዩኒቨርሲቲው የእውቀት መቅሰሚያ እና ሀገር ተረካቢ ዜጎች የሚወጡበት ተቋም ነው። በእውቀትና በስነ ምግባር የታነጹ ተማሪዎችም እንደዚሁ የሚወጡበት ተቋም ከመሆኑ አንጻር የደረሰበትን ጉርመት እጅግ በጣም የሚያሳዝን ና የሚያምነው እንደ ዜጋም አስተያየት ሰቸው ስለ ህዝብ አስባለሁ የሚል ፖለቲካዊም ሆነ ሌላ አካል የህዝብ መጠቀሚያን በእንደዚህ አይነት መልኩ መዝረፉና ማውደሙ በህዝብ ለህዝብ ግንኙነት ላይ ከሚያሳድረው ተጽዕኖ ባሻገር የህዝብ አጀንዳ ይዘናል የሚሉ አካላትን በጥርጣሬ እንድንመለከት የሚያስገድድ ነው ብለዋል። እውነት ለመናገር ለህዝብ ይጨነቃል የሚል አካል እንደዚህ አይነት በጣም አስከፊ የሆነ ውድመት በህዝብ ሀብትና ህዝብ በሚገለገልባቸው ንብረቶች ላይ ያደርሳል ብለን አንጠብቅም። ይህን ልልህ የተቻልኩበት ምክንያት ምንድን ነው? ከአራት ወራት በላይ በቆየው የወልዲያ በወያኔ ቁጥጥር ስር መቆየት እጅግ በጣም በርካታ ውድመቶችን ከማስከተሉም በላይ እጅግ በጣም ና ለጆሮ ለመስማት የሚከብዱ ነገሮች ሁሉ ሲፈጸሙበት የነበረ ነገር ከመሆኑ አንጻር እኔ አንድ የፖለቲካ ፓርቲ ነኝ አንድ ህዝብ አስተዳድራለሁ ከሚል የፖለቲካ ተቋም እና በውስጡ ያሉ ሰዎች እንዲህ አይነት እጅግ በጣም አስቀያሚ እና አሰቃቂ ነገር የማይጠበቅም ተግባር ነው። በአንድ ጊዜ ከአስራ ሁለት ሺህ በላይ ተማሪዎችን የመቀበል አቅም ያለው ወልዲያ ዩኒቨርሲቲን ጨምሮ የስሪንቃ ግብርና ምርምር ማዕከል፣ የግለሰብ ድርጅቶች እና ተቋማት ላይ ዘረፋና ውድመት መድረሱን ከስፍራው የደረሰ መረጃ ያመለክታል። ህወሀት ዘልቆ ገብቶባቸው በነበሩ የአማራ ና እና የአፋር ክልሎች ውስጥ ከሰብአዊ ጥሰት ባሻገር በንብረት ዘረፋና ውድመት በአካባቢው ነዋሪዎችም በመንግስትም በስፋት ክስ እየቀረበበት ነው። በአንጻሩ ድርጊቱን አልፈጸምኩም በማለት ህወሀት ተደጋጋሚ ማስተባበያ ይሰጣል። የህወሀት ኃይሎች ከአማራና ና ከአፋር ክልሎች በተወሰደባቸው ጠንካራ ወታደራዊ እርምጃ መሸነፋቸውንና ከሳምንት እስከ አምስት ወራት ተቆጣጥሯቸው ከቆዩባቸው አካባቢዎች ሙሉ በሙሉ እንዲወጡ መደረጉን መንግስት ይገልጻል። በሌላ በኩል ህወሀት ተሸንፌ ሳይሆን በስልታ የማፈግፈግ ማፈግፈግ ምክንያት ነው ይዣቸው ከቆይኋቸው አካባቢዎች የወጣሁት የሚል ማስተባበያ መስጠቱ ይታወሳል። ለአሜሪካ ድምፅ ሬዲዮ መስፍን አራጊ አመሰግናለሁ። ኬኔዲ በጦርነቱ ወቅት ጉዳት እንደደረሰባቸው ከተነገረ ተቋማት መካከል የወልዲያ ዩኒቨርሲቲ አንዱ ነው። ፕሬዚደንቱን መስፍን አራጊ አነጋግሯል። ተከታዩን ይዟል። በኢትዮጵያ ዩኒቨርሲቲዎች ምስረታ ከሶስተኛው ትውልድ የሚፈረጀው ወልዲያ ዩኒቨርሲቲ የህወሓት ኃይሎች ከፍተኛ ዘረፋ ና ውድመት የፈጸሙበት ተቋም መሆኑን የዩኒቨርሲቲው ፕሬዚዳንት አበበ ግርማ ይናገራሉ። እነ ፕሬዚዳንቱ በተለይ ለመካኒካል ኤሌክትሪካል ና ኮምፒውተር ቴክኖሎጂ የሚያገለግሉ ቁሳቁሶች በ152 ሚሊዮን ብር ተገዝተው የገቡ የስነ ህይወት ባዮቴክኖሎጂ ቁሳቁሶች ና ግብአቶች፣ የዘረመድ ልዩ ልየታ የሚያደርጉ መሳሪያዎች ና በከፍተኛ ወጪ የተደራጁ ቤተሙከራ ስራዎች የዘረፋውና የውድመቱ ሰለባ ሆነዋል። የላቦራቶሪዎቹ ደግሞ በጣም ከባድ ነው። ከአንድ ቢሊየን በላይ የሚሆን ሀብት ነው በላቦራቶሪ ላይ የተደረገ የነበረው። እነዛም እራሱ ሙሉ በሙሉ ግማሹ የሚወስዱትን ወስደዋል፣ የሚያወድሙትን አውድመውታል። አሁን ቀርቷል የምንለውም ራሱ የሆነ ፓርቲ አውጥተው ነጥለው እንዳይሰራ አድርገው ነው። ለአካባቢው ማህበረሰብ በተለይም ለአርሶ አደሩ አገልግሎት ሲሰጡ የነበሩ የእንስሳት ማድለቢያ ማርቢያና የቄራ አገልግሎት መስጫ የቅሪተ አካል መመርመር የሚችሉ መሳሪያዎች በብዛት መዘረፋቸውን፣ የቀሩት ጥቂቱ ደግሞ ሙሉ በሙሉ እንዲወድሙ መደረጋቸውንም ጠቅሰዋል። የንብቀቶች ነበሩ። እነዛም እንስሶች ናቸው። እንደኔ እንዳለ በሙሉ ስብርብር አድርገው እነሱም ራሱ የተገደሉበት ሁኔታ ነው ያለ። በመርዝ የሆነ ነገር ብቻ አልቀዋል። ከሶስት መቶ በላይ አባወራዎችን የሚያስተናግድ የመምህራን መኖሪያ ሰማንያ ሁለት ህንፃዎች ላይ የሚገኝ የተማሪዎች መማሪያ ክፍል አገልግሎት እንዳይሰጥ ተደርጎ ዘረፋ ተፈጽሞበታል ከጥቅም ውጭ እንዲሆን ተደርጓል ይላሉ ፕሬዚዳንቱ መማሪያ ክፍሎችን በምንገባገብ ጊዜ እንዳለ በሙሉ ወንበሮች ተሰባብረዋል ብላክቦርዶች ተነቃቅለዋል ተሰባብረዋል በጣም ከፍተኛ የሆነ ወድመት ተካሄዶበታል የተማሪዎች መኖሪያም ልክ እንደዚያው መኖሪያ ቤቷ አልጋዎቹ ወንበሮቹ ፍራሾቹ ሙሉ በሙሉ ተወስደዋል ዘረፋና ጉዳት ከደረሰባቸው ውስጥ አንድ መቶ አስር ክፍሎች ያሉት የእንግዶች ማረፊያ ከን ሙሉ ቁሳቁሱ ይገኝበታል። ተመራማሪዎች በሚመጡበት ጊዜ ከውጭ ሀገር፣ ሌሎች አጋርነት የሚሰሩ አካላት መጥተው በሚሰሩበት ጊዜ ለጊዜው የሚያርፉበት ነበር እና ሁሉም ነገር ተወስዷል። በአጠቃላይ የዘረፋና የውድመቱ መጠን ከስድስት ቢሊዮን ብር እንደሚልቅ ያመለከቱት ዶክተር አበበ በአስተዳደር ህንፃዎችም ላይ የደረሰውን ጉዳት የከፋ እንደሆነ አልደበቁም። የአስተዳደር ቢሮዎችን በተመለከተ ሙሉ በሙሉ ቢሮዎቹ፣ ወንበሮቻቸው፣ ጠረጴዛዎቻቸው፣ ፕሪንተር ማሽኖች፣ ኮፒየሮች እንደዚህ እንደዚህ ያሉ አጠቃላይ ለኦፊስ አገልግሎት የሚውሉ ነገሮች በሙሉ ወጥተዋል፣ ተዘርፈዋል፣ ጉዳት ደርሶባቸዋል። በአሁኑ ሰዓት የመማር ማስተማር ስራውን መቀጠል በማይቻልበት ደረጃ ዩኒቨርሲቲው መዘረፉንና ጉዳት እንዲደርስበት መደረጉን ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የዩኒቨርሲቲው ፕሬዚዳንት አስረድተዋል። በአሁኑ ሰዓት ምንም አይነት ተግባራት ለመፈፀም የሚያስችል ሁኔታ አይደለም። ግን ይህ በማህበረሰቡም ዘንድ ከፍተኛ የሆነ ቁጭት ነው የፈጠሩ ነው በዩኒቨርሲቲውም ሰራተኞች በኩል በአፋጣኝ ራሱን የቻለ እቅድ አውጥቶ እየተከታተልን እንገማገም፣ በአጭር ጊዜ የመማሩ ማስተማር ሂደቱ እንዲጀምር ማድረግ አለብን የሚሉትን ስቴፖች ከሚሄዱ ውጭ አሁን ባለው ሁኔታ ምንም አይነት እንትን የለውም በማያስችል መንገድ ነው ያወጡ። ማባዣ ክፍሎች ነበሩ። በጣም ማተሚያ ቤታችን በጣም አንስታንዳርዱን ስታንዳርዱን የጠበቀ ነበር። ይህ ስታንዳርዱን የጠበቀ ማተሚያ ቤት ሙሉ በሙሉ በሚባል መንገድ ያሉትን ማሽኖች ከዘጠና ፐርሰንት በላይ ወስዷቸዋል። የመመገቢያ ክፍሎች አካባቢም አሁን ማብሰያ መጋገሪያዎች፣ እንጀራ መጋገሪያዎች ምጣዶችን ሳይቀሩ ነው የተባበሩት እና እነዚህን ነገሮች ባሉበት ሁኔታ ትምህርት ለማስቀጠል አትችልም። ስማቸውን ከመግለጽ የተቆጠቡ የወልዲያ ከተ የተማኗሪ ና የዩኒቨርሲቲው ባልጠረባ ከፖለቲካ ማዕከልነት ነጻ በሆነና ለበርካታ ኢትዮጵያውያን በእውቀት ምንጭነት የሚያገለግል ዩኒቨርሲቲ ላይ የህዋት ኃይሎች የፈጸሙት ተግባር በወንጀል ብቻ ሳይሆን በታሪክ የሚያስወቅስ ነው ብለዋል። የወልዳ ዩኒቨርሲቲ ያው ከመንግስት ከፍተኛ የትምህርት ተቋማት መካከል አንዱ ነው። በውስጡም እጅግ በርካታ ተማሪዎችን ሲያስተናግድ ቆይቷል። የትግራይ ክልል ተማሪዎችን ጨምሮ ማለት ነው። ስለዚህ በሌላ ቋንቋ ዩኒቨርሲቲው የህዝብ ሀብት ነው ብለን መናገር እንችላለን እንጂ የፌደ የፌዴራልም ይሁን የክልል መንግስታት የጦር ካምፕ አይደለም። የፌዴራልም ይሁን የክልል መንግስታት የፖለቲካ ሪዮተ ዓለም ማራመጃም ተቋም አይደለም። የኢኮኖሚ ምንጭም አይደለም። ሆኖም አያውቅም፣ ሊሆንም አይችልም ወደፊትም። በተቃራኒው ግን ዩኒቨርስቲው የእውቀት መቅሰሚያ እና ሀገር ተረካቢ ዜጎች የሚወጡበት ተቋም ነው። በእውቀት እና በስነ ምግባር የታነጹ ተማሪዎችም እንደዚሁ የሚወጡበት ተቋም ከመሆኑ አንጻር የደረሰበትን ውድመት እና እጅግ በጣም የሚያሳዝን እና የሚያምነው ነው። እንደ ዜጋ አስተያየት ሰጪው ስለ ህዝብ አስባለሁ የሚል ፖለቲካዊም ሆነ ሌላ አካል የህዝብ መጠቀሚያን በእንደዚህ አይነት መልኩ መዝረፉና ማውደሙ በህዝብ ለህዝብ ግንኙነት ላይ ከሚያሳድረው ተጽዕኖ ባሻገር የህዝብ አጀንዳ ይዘናል የሚሉ አካላትን በጥርጣሬ እንድንመለከት የሚያስገድድ ነው ብለዋል። እውነት ለመናገር ለህዝብ ይጨነቃል የሚል አካል እንደዚህ አይነት በጣም አስከፊ የሆነ ውድመት በህዝብ ሀብትና ህዝብ በሚገለገልባቸው ንብረቶች ላይ ያደርሳል ብለን አንጠብቅም። ይሄን ልልህ የቻልኩበት ምክንያት ምንድነው? ከአራት ወራት በላይ በቆየው የወልዲያ በወያኔ ቁጥጥር ስር መቆየት እጅግ በጣም በርካታ ውድመቶችን ከማስከተሉም በላይ እጅግ በጣም አሰቃ ታዋቂና በጆሮ ለመስማት የሚከብዱ ነገሮች ሁሉ ሲፈጸሙበት የነበረ ነገር ከመሆኑ አንጻር እኔ አንድ የፖለቲካ ፓርቲ ነኝ አንድ ህዝብ አስተዳድራለሁ ከሚል የፖለቲካ ተቋም እና በውስጡ ያሉ ሰዎች እንዲህ አይነት እጅግ በጣም አስቀያሚና አሰቃቂ ነገር የማይጠበቅም ተግባር ነው። በአንድ ጊዜ ከአስራ ሁለት ሺህ በላይ ተማሪዎችን የመቀበል አቅም ያለው ወልዲያ ዩኒቨርሲቲን ጨምሮ የስሪንቃ ግብርና ምርምር ማዕከል፣ የግለሰብ ድርጅቶች እና ተቋማት ላይ ዘረፋና ውድመት መድረሱን ከስፍራው የደረሰ መረጃ ያመለክታል። ህወሀት ዘልቆ ገብቶባቸው በነበሩ የአማራ ና የአፋር ክልሎች ውስጥ ከሰብአዊ ጥሰት ባሻገር በንብረት ዘረፋና ውድመት በአካባቢው ነዋሪዎችም በመንግስትም በስፋት ክስ እየቀረበበት ነው። በአንጻሩ ድርጊቱን አልፈጸምኩም በማለት ህወሀት ተደጋጋሚ ማስተባበያ ይሰጣል። የህወሀት ኃይሎች ከአማራና ከአፋር ክልሎች በተወሰደባቸው ጠንካራ ወታደራዊ እርምጃ መሸነፋቸውንና ከሳምንት እስከ አምስት ወራት ተቆጣጥሯቸው ከቆዩባቸው አካባቢዎች ሙሉ በሙሉ እንዲወጡ መደረጉን መንግስት ይገልጻል። በሌላ በኩል ህወሀት ተሸንፌ ሳይሆን በስልታዊ ማፈግፈግ ምክንያት ነው ይዣቸው ከቆዩኋቸው አካባቢዎች የወጣሁት የሚል ማስተባበያ መስጠቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራቂ አመሰግናለሁ። መስፍን በአማራ ክልል በጦርነቱ ውስጥ ጉዳት ለደረሰባቸው ሰዎች የሥነ ልቦናና ሌላም ድጋፍ ለማድረግ ተቋማት እየተረባረቡ ናቸው። አስቴር ምስጋናው፣ ወይዘሮ ጠይባ እንደሪስ በሰሜን ወሎ ዞን ሀብሩ ወረዳ በሚገኘው መኖሪያ ቤቷ ላይ በወደቀው ከባድ መሳሪያ የዘጠኝ ዓመት ልጇ የሞተባት ሲሆን እርሱንም በቀበረችው በማግስቱ ሁለት ቀሪ ልጆቿን ይዛ በሀዘን ውስጥ ሁና ወደ ባህር ዳር እንደመጣች ትናገራለች። ያው ልጆችን ቤቱ ላይ ወርቆ ከባድ መሳሪያ ወርቆ የዘጠኝ ዓመት ቀብሬ ያለሁኝ የሁለት ዓመት ተመቶብኛ ሳከኛ ነው መሄድ አይችልም። የስራ አንድ ዓመት የምታምር ግሯንም አይኗንም አጥፍቶብኝ ነው ቁጫ ልጁንማ

ቀብረን ለቅሶ የለ ምን የለ፣ ሮብ ያንን ቀብሬ አሙስን የወጣ ነው በቃ እስካሁን ድረስ ያልተመለስኩ አሁን በየመንገዱ ነው። ሌላዋ ከደሴ ከተማ የመጣችው ሂሩት በቀለ የደሴ ከተማ ነፃ መውጣት ቢያስደስታትም ቤት ንብረቷ በመውደሙ ኑሮዋን እንዴት እንደምትጀምር ግራ እንደገባት ትናገራለች። ደሴ ተለቋል። ግን ምን ይዘን እንግባ? በምናችን እንሂድ? እኛ የደሴ ሰዎች እኮ ማለት አምስት ወር ሙሉ እኮ የሰቆጣ ተፈናቃዮችን እኮ ስናበላ ስናጠጣ ከረን ባዶ ኪሳችንን ተፈናቅለን የመጣን እንደሴ ማለት ባዶ እጃችንን የመጣን ሰዎች ነን። ስለዚህ እንዴት ነው የምንሄደው በባዶ። ከሁለት ነጥብ ሶስት ሚሊዮን በላይ ተፈናቃይ ያለበት የአማራ ክልል በህወሀት ቁጥጥር ስር የነበሩና ነጻ እየወጡ ባሉ አካባቢዎች ተፈናቃዮችን ለመመለስ እቅድ ይዟል። ግን ተፈናቃዮቹ ትላንት ከነበራቸው ሀብት ክብርና ዝና ያወረደ ከፍ ሲልም የሚወዱትን ሰው ያጡበት ቦታ ሲመለሱ ምን አይነት ቀውስ ይገጥማቸዋል? የአእምሮ ጤና ህክምና ባለሙያው ዮሴፍ ተክሌ እንዲህ ይላል። የድብርት እክል ነው የምንለው ወደ አማርኛው ሲመጣ ድብርት ሊኖር ይችላል። አካባቢውን ቀይሮ ነው የመጣው። ብዙ ለውጦች አሉ። እነዚያ ለውጦች ደግሞ ያልተለመዱ ናቸው፣ ተፈጥሮዊም ነው። ያን ነገር ድብርት ለማምጣትም በቂ ነው። የድብርት ሕመም ደግሞ ምንድን ነው? በቃ ደስታ የማጣት የስራ ፍላጎት የማጣት እንቅልፍ አለመተኛት ሊሆን ይችላል። ድካም ሊሆን ይችላል። የምግብ ፍላጎት መቀነስ ሊሆን ይችላል። የመርሳት የመዘንጋት ወይም ትኩረት የማጣት ምልክት ሊያሳይ ይችላል። የብቸኝነት የባዶነት ስሜት የተስፋ መቁረጥ ስሜት ራስን የመጉዳት ሐሳብ እና ራሱንም የማጥፋት ደረጃ ሊደርስ የሚችል አንድ ሰው ከተፈናቀለ ስራ የለም የሚጠብቀው የሆነ ወይ ፍትህን ወይ መንግስትን ወይ ለጉሮሮውም ለጉርስም ይሁን ለምንም ሰውን እና መስራት አለብን። መዝናናት፣ መንቀሳቀስ ብዙ ነገር እየተንቀሳቀስን ነው የምናሳልፈው። እንደዚህ አይነት ሁኔታ ሲፈጠር ደግሞ ከኑ ሙሉ ቁጭ ብሎ የመዋል ነገር ይኖራል። ስለዚህ ዛሬ፣ ነገ፣ ሳምንት፣ ወር እያለ ሲሄድ በራሱ ራሱን ችሎ የድብርትና የእነዚህ ለውጦች የጭንቀት እክሎች ያመጣሉ። በዋናነት እነዚህ እነዚህ ሊከሰቱ ይችላሉ ማለት ነው። ይህንን የስነ ልቦና ቀውስ ለመቀነስ ምን መደረግ አለበት? ለአእምሮ ጤና ሕክምና ባለሙያው ዮሴፍ በመቀጠል ያነሳውት ጥያቄ ነበር። ተፈናቅለዋል በመተፈናቃያ ጣቢያ ውስጥ ቆይተዋል። እንደገና ተመልሰው ቢሄዱም ወደዛው አካባቢ ቢመለሱም አካባቢው ላይ ራሱ ለውጥ አለ ማለት ለውጥ አለ የምን ለውጥ አለ? እዛ ጋ የነበራቸው ነገር እንደነበረ አያገኙትም። የመጀመሪያው ነገር እሱ ነው። ሁለተኛ፣ እንደገና መጀመሪያ ሲፈናቀሉም ይዘውት የመጡት ህመም አለ። ማህበራዊ ተጽዕኖ አለ፣ ስነ ልቦና ተጽዕኖ አለ፣ ኢኮኖሚያዊ ፖለቲካዊ ተጽዕኖዎች አሉ። ምናልባች እነዚህን ተጽዕኖዎች እንደ ኢትዮጵያዊ ማህበረሰብም ገባ ብለው ላይረዱት ይችላሉ። ስለዚህ ከዚህ አንጻር ቅድመ ጥንቃቄ በሀሳብም ደረጃ ቀድሞ ግምት ቅድመ ግምት እንዲወስዱ አንዳንድ የስነ ልቦና የምክር አገልግሎት ቢያገኙ የተሻለ። ስለዚህ ቀድሞ ያን ነገር ኤክስፔክት እንዲያደርጉት ወይም ቅድመ ግምት እንዲኖራቸው ንቃተ ህሊናን የመፍጠር ስራ መሰራት አለበት። እዛው የተፈናቀሉበት ጣቢያ እንዳሉ ዛሬ በመጠለያ ጣቢያ ውስጥ ለረዥም ጊዜ በብዙ ችግር የቆዩ ተፈናቃዮች ነገ ወደ ነበሩበት ቀየ ሲመለሱ ለሚከሰተው የስነ ልቦና ቀውስ ቀድሞ የምክር አገልግሎት ለመስጠት ባለሙያዎቹን እያሰባሰበ እንደሆነ የአማራ ምሁራን መማክርት ጉባኤ የጤና ክላስተር አስተባባሪ ፕሮፌሰር ተፈሪ ገድፍ የሚሉት አለ ከአሁን በፊትም በማይካድራና በመተከል አካባቢ ይገኙ የነበሩ ዜጎችም የስነ ልቦና ምክር አገልግሎት እና ከዚያም ባለፈ ደግሞ አንዳንዶቹ ከዚያ ያለፈ ሕክምና ያስፈልጋቸው ስለነበረ ከሆስፒታል ጋር በማገናኘት ሕክምና እንዲያደርጉ ሲደረግ ቆይቷል። አሁንም እየታሰበ ያለው በክልሉ እነዚህ ነፃ በወጡ አካባቢዎች የአማራ ፐብሊክ ሄልዝ ኢንስቲትዩት የሚባለው ጋር በመተባበር የአማራ ምሁራን መማክርት እና በክልል ውስጥ ከሚገኙ ዩኒቨርሲቲዎች ጋር በመተባበር ማህበረሰብ አቀፍ ካውንስሊንግ ለመጀመር ዝግጅት እየተደረገ ይገኛል። ኮሚቴ ተዋቅሯል። የሃይማኖት አባቶች፣ በእድሜ አንጋፋ የሆኑ ሰዎች በማህበረሰቡ ገብተው ይህንን ስራ እንዲሰሩ እናደርጋለን። ከዚያ ባለፈ ደግሞ በተለያየ ደረጃ የጤና ባለሙያዎች አሉ። ለምሳሌ መካከለኛ ሌቭል የአእምሮ ጤና ባለሙያዎች የሚባሉ አሉ። የማህበራዊ ሳይንስ ባለሙያዎች አሉ፣ ይሄ ሶሲዮሎጂስት የምንላቸው። የስነ ልቦና ባለሙያዎች አሉ፣ ሳይኮሎጂስት የምንላቸው። እንዲሁም የሳይኪያትሪ ደግሞ ያው የአእምሮ ሕክምና የምንለው ባለሙያዎች አሉ። በተለያየ ደረጃ እነዚህም ኮሚቴዎችን አዋቀን በየዞኑና በየወረዳው ሌብል እስከ ታች ድረስ ተወርዶ ማህበረሰብ አቀፍ አገልግሎት መሰረት አለበት ብለን እቅድ ይዘን እየተንቀሳቀስን እንገኛለን። በምድር ላይ የሰው ልጅ ህይወት በውጣ ውረድ የተሞላ ነው የሚሉት የአማራ ክልል የሃይማኖት ጉባኤ ሰብሳቢ መልአከ ሰላም ኤፍሬም ሙሉ አለም በብዙ ሀዘን እና መከራ ውስጥ የነበሩ ዜጎችን በመንፈሳዊ ህይወት ለማበረታታት በሁሉም የሃይማኖት ተቋማት በእግዚአብሔር ቃል የሚያጽናኑ መምህራንን እያዘጋጅ መሆኑን ተናግ መጽሐፍ ቅዱሱ ብዙ ስለሚል ሰው በዓለም ውስጥ ሲኖር ተፈራራቂ ነገሮች እንደሚገጥሙ በሀዘን ደስታ እንዳለ ይታወቃል። በደስታ ሀዘን እንዳለ ይታወቃል። ጠዋት ሀዘንተኞች ከሆነ ምሸት ደስተኞች ልንሆናለን። ምሸት ሀዘንተኞች ከሆነ ጠዋት ደስተኞች ልንሆን እንችላለን። እንደ ምሳሌ ዮብንም ማንሳት ይቻላል። የነበረውን ልጆቹን እንዳጣ፣ ሀብቱን እንዳጣ ነገር ግን እግዚአብሔር መልሶ ማጽናኛ የሆኑት ዘንድ ልጆቹንም ሀብቱንም እንደሰጠው። እንደዚህ አይነት የመውደቅ መነሳት የሚያመላክቱ ብዙ ምዕራፍ ያላቸው መጽሐፍ ቅዱሶች አሉ፣ የሃይማኖት ትምህርቶች አሉ። ስለዚህ የዚህ ሙያ ያላቸውን መምህራን የስነ ልቦናውን ጉዳይ መጽሐፍ ቅዱሱን ተርጉመው፣ አሳምነው፣ ባርከው፣ ሰዎቹን አጽናንተው አይዟችሁ የሚሉ መምህራንን እየመደብ ለማስተማር እቅዷል። በአማራ ክልል በህወት ታጣቂዎች ቁጥጥር ስር የነበሩ ደቡብ ወሎና ሰሜን ወሎ እንዲሁም የውሃግ ግምራ ዞኖች ነጻ እየወጡ መሆናቸውን የፌዴራል መንግስቱ ይፋ አድርጓል። የህወት ቃል ጌታቸው ረዳ ሰራዊታቸው ከደቡብ ወሎ የወጡት በስልታዊ ማፈግፈግ መሆኑን ከሳምንት በፊት መናገራቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር የተከበራችሁ አድማጮች ከአሜሪካ ድምፅ የሚደርሳችሁን ስርጭት ነው እየተከታተላችሁ ያላችሁት። ገናን ነገ የምታከብሩ ሁሉ እንኳን አደረሳችሁ። በድጋሚ ከመሰናበቴ በፊት አንድ የገና ዝማሬ ልጋብዛችሁ። ያላቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በፕሮዲውሰሩ ኤልያስ አስማረና በሁሉም ስፍራ ባሉ መላ ባልደረቦች ስም የምሰናበታችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። እባክዎ ራስዎን ከኮቪድ-19 ና ከአደጋዎች ይጠብቁ። ሰላም ጤና